ትኩረት በአፍሪካ። ከቅርብ ጊዜ ወዲህ በገልፍ የባህር ሰላጤ ባሉ የአረብ አገሮች መካከል የተከሰተው የፖለቲካ ቀውስ ከመርገብ ይልቅ እየከረረና እየሰፋ መሄዱ እየተነገረ ነው። ችግሩ ከአካባቢው አልፎ የአፍሪካ አገሮችንም ወገን ለይተው እንዲሻኮቱ እያደረገ መሆኑም ታይቷል። ባለፈው ግንቦት ወር መጨረሻ ሳውዲ አረቢያ፣ የተባበሩት የአረብ ኤሚሬቶች፣ ባህሬንና ግብፅ አንድ ላይ አብረው አጋራቸውና የቡድናቸው አባል ከነበረችው ቃጣር ጋር ቸውንም አይነት ግንኙነት ማቋረጣቸው የአካባቢውን የፖለቲካ ግለት አንሮታል። በሳውዲ የሚመሩት የገልፍ አረባዊ ሀገሮች ቃጣርን ከቡድናቸው ያገለሉትና ማዕቀብ የጣሉባት አሸባሪዎችን ስለምትደግፍና ከኢራን ጋር ስለምትዶልት ነው ማለታቸው ተሰምቷል። ቃጣር ግን ውዝግቡ ከተፈጠረበት ጊዜ ድረስ በሳውዲ የሚመራውና በየመን ላይ ድብደባ እየፈጸመ ካለው የባህረ ስላጤው ሀገሮች ኅብረት አባል መሆኗ ነው የሚታወቀው በአይሲስ ላይ ጦርነት እያካሄደ ካለው ዓለም አቀፍ ኃይል ጋርም ተባባሪና የአሜሪካ ጦር ሰፈርም የሚገኝባት በመሆኑ ቃጣርን ለይቶ በአሸባሪነት መክሰስ አስቸጋሪ እንደሆነ ነው የአካባቢውን የፖለቲካ ሁኔታ የሚከታተሉ ሰዎች የሚናገሩት። በእርግጥ በሳውዲ አረቢያም ሆነ በቃጣር በሶሪያና ኢራቅ የሚንቀሳቀሱ አሸባሪ ቡድኖችን የሚረዱ ወገኖች ሊኖሩ እንደሚችሉ የሚያምኑ ቢኖሩም ሳውዲ አረቢያ በቃጣር ላይ የሰነዘረችውን የተለየ አሸባሪነት ክስ ግን ብዙዎች አይቀበሉትም። ከዚህ ይልቅ የሳኡዲ እርምጃ ፖለቲካዊ ነው የሚሉት ወገኖች ዋናው ምክንያት ሁለት ሚሊዮን ተኩል የሚሆን ሕዝብ ያላት ትንሿ ግን ባለጸጋዋ ቃጣር በአካባቢው ፖለቲካ ተጽዕኖ በመፍጠር ሳኡዲዎችን ስለምትገዳደር እንደሆነ ነው የሚታመነው። ቃጣር ለሐማስ ያላት ድጋፍ የሚጠላው በእስራኤል ብቻ ሳይሆን በሳኡዲዎችም ነው። በእስላም ወንድማማቾች ፓርቲ ላይ ያላት አዎንታዊ አመለካከት ደግሞ የጄኔራል አብድልፋታህ ሲሲ ኢላማ እንድትሆን እንዳደረጋት ግልጽ ነው። በየመን ከሳዑዲ ጋር ለሚዋጉት የሁቲ አማጽያንም ድጋፍ ታደርጋለች በመባል ሳዑዲ ቃጣርን ከኢራን ጋር ታዛምዳታለች። ሁሉም በቃጣር ላይ የተሰነዘሩት ክሶች ደግሞ የአሜሪካኖቹን ጆሮ የሚስቡ ናቸው። በዚህም ምክንያት ሳይሆን አይቀርም አሜሪካኖቹ የቃጣርን ጮኸት ችላ ብለውታል የሚባለው። የባህረ ሰላጤው አገሮች እርዳታና ብድር የሚፈስላቸው የአፍሪካ አገሮች በጫናም ይሁን በውዴታ ሰልፋቸውን አንድም ከሳዑዲ አረቢያ አሊያም ከቃጣር ጋር ሲያደርጉ እየታየ ነው። ሁለቱ ነዳጅ ዘይት ያበለጸጋቸው ቃጣርና ሳውዲ አረቢያ በአፍሪካ ቀንድና ሙስሊም በሚበዛባቸው ሌሎች የአፍሪካ ሀገሮች መዋለ ነዋይን በማፍሰስና እርዳታን በመስጠት ቢታወቁም አሁን ግን ብዙዎቹ ሳውዲ አረቢያን በመደገፍ በቃታር ላይ ፊታቸውን ማዞራቸው ታውቋል። እስከ ሳምንቱ አጋማሽ ድረስ ብቻ ኮሞሮስ፣ ማውሪታንያ፣ ቻድ፣ ሴኔጋል፣ ጅቡቲ፣ ኤርትራና ኒዥር ከቃታር ጋር የነበራቸውን ግንኙነት በማቋረጥ ወይንም በማቀዝቀዝ ከሳውዲ ጎን መቆማቸውን አስታውቀዋል። ሶማሊያ፣ ሱዳንና ኢትዮጵያ ችግሩ በውይይት እንዲፈታ በማሳሰብ ለጊዜው ከሁለቱም ጋር ያላቸውን ግንኙነት እንደጠበቁ ናቸው። ሆኖም ግን አንድ የፈረንሳይ ጋዜጣ ሰሞን እንደዘገበው ሳውዲ አረቢያ ሀብቷን ብቻ ሳይሆን ለሀጅና ኡምራ የሚያስገባውን ቪዛም የአፍሪካ ሀገሮች ከቃጣር ጋር ግንኙታቸውን እንዲያቋርጡ ሳትጠቀምበት አልቀረችም። የገልፍ ባሕረ ስላጥ የፖለቲካ ውዝግብና የአፍሪካ ሀገሮች በውዴታም ይሁን በተጽዕኖ አንዱን ትተው ሌላውን የሚወግኑበት የፖለቲካ ጨዋታ በየሀገሮቹ ባሉ ፖለቲከኞች መካከል ሳይቀር ልዩነቶችን ሊፈጥር በአገሮች መካከል የነበሩ ውዝግቦችንም ሊያባብስ ይችላል በማለት ስጋታቸውን የሚያሰሙ በርካቶች ናቸው። ለምሳሌ የኤርትራ መንግስት ቃጣር ጋር የነበረውን ግንኙነት ማቋረጡን ተከትሎ ቃጣር ኤርትራና ጅቡቲ ድንበር አስፍራው የነበረውን ወታደራዊ ኃይል ስታነሳ ኤርትራ ወታደሮቿን በአካባቢው ማስፈሯን ጅቡቲ እንዳልወደደችው እየተነገረ ነው። በቃጣር የጆርጅ ታውን ዩኒቨርሲቲ መምህር የሆኑት ፕሮፌሰር ሃሪ ቨርሃቨን የገልፍ ሀገሮች ውዝግብ በተለይ በአፍሪካ ቀንድ ሀገሮች ሊያስከትል የሚችለው ችግር የሰፋ ሊሆን እንደሚችል ነው የሚናገሩት። ይህ ጥሩ ዜና አይደለም። አሳሳቢው ነገር ድርጊቱ ታማኝነትን ለመግለጽ የሚደረግ እሽቅ ድምድም መሆኑ ነው። ሳዑዲ አረቢያና አጋሮቿ በተለይ በሱዳን ሶማሌና ኤርትራ ላይ ተጽዕኖ መፍጠር እንደሚችሉ ያውቁታል በማለት እንደ አፍሪካ ቀንድ ያለ በርካታ የውክልና ጦርነቶች የተካሄደበት አካባቢ ለዳግም ችግር ሊጋለጥ እንደሚችል ገልጸዋል። የሳዑዲና ቃጣር ልዩነት ከፖለቲካም አልፎ ከሃይማኖትና ፖለቲካዊ አስተምሮ ጋርም የተያያዘ በመሆኑ በተለይ ሙስሊም በሚበዛባቸው የአፍሪካ ሀገሮች ልሂቃን መካከል ልዩነቶችን ሊያሰፋ እንደሚችልና መንግስት በሚወስደው አቋምም ድጋፍና ተቃውሞ እንደሚኖር ነው የሚገመተው። በአጠቃላይም የወቅቱ የገልፍ አገሮች ውዝግብ አፍሪካውያንንም ጥንቃቄ ካላደረጉ በስተቀር ስቦ ከችግር ውስጥ ሊያስገባቸው ስለሚችል መንግስታት በሚያራምዷቸው አቋሞች ጥንቃቄ ማድረግ እንዳለባቸው ነው የፖለቲካ ተንታኞች የሚያሳስቡት። የአውሮፓ ህብረት በናይጄሪያ የሰሜን ምስራቅ ክፍል የቦርኖ ግዛት የዳግም ግንባታ ማካሄጃ የሚሆን 143 ሚሊዮን ዩሮ የልማት እርዳታ የለገሰ መሆኑን አስታውቋል። ናይጄሪያ ከፍተኛ የረሃብ አደጋ መከሰቱ ከታወጀባቸው ደቡብ ሱዳን፣ ሶማሌና የመን መካከል አንዷ ስትሆን የረሃብ አደጋው በይበልጥ የተከሰተው በሰሜን ምስራቅ የአገሪቱ ክፍል እንደሆነ ይታወቃል። አካባቢው ለእንደዚህ አይነት የከፋ ችግር የተጋለጠው ቦኮ ሐራም የሚባለው አማጺ ኃይል በሰሜን ምስራቅ የአገሪቱ ክፍልና በአጠቃላይም በቻድ ሐይቅ አካባቢ ባደረሰውና እያደረሰ ባለው ሁከት አመጽና ጦርነት ምክንያት እንደሆነ ተገልጿል። የአውሮፓ ኮሚሽን የልማትና ትብብር ኮሚሽን ኮሚሽነር ሚስተር ኔቨን ሚሚሳ የእርዳታውን ስምምነት ከናይጄሪያው የበጀትና እቅድ ሚኒስትር ሚስተር ኦዶማ ኦዶ ጋር ከተፈራረሙ በኋላ ባሰሙት ንግግር የልማት እርዳታው እየተሰጠ ያለውን የሰብአዊ እርዳታ የሚያጎለብትና የሚያሰፋ መሆኑን አስታውቀዋል። ሚሊዮን ሚሊዮን ዛሬ ይህንን 143 ሚሊዮን ዩሮ የልማት እርዳታ ሳስታወቅ ከፍተኛ ደስታ ይሰማኛል። እርዳታው የአስቸኳይ ጊዜ እርዳታውን የሚደግፍ ሲሆን ዓላማውም ከቤት ንብረታቸው ተፈናቅለው በቦሮኖ ግዛት ዋና ከተማ ማይዱጉሪ አካባቢ የሚገኙትን 1.3 ሚሊዮን ተፈናቃዮች ለመርዳት ነው ብለዋል። አዲሱ የህብረቱ የልማት መመሪያ ህብረቱ የሰብአዊና የልማት እርዳታዎችን በማቀናጀት ዘላቂ ልማትን ማሳካት ዋና ግቡ አድርጎ እንደሚሰራ የሚያብራራ ሲሆን ለናይጄሪያ የሰሜን ምስራቅ ግዛት መርጃ የተሰጠው እርዳታም ሶስት ግቦች ያሉት መሆኑን ኮሚሽነር የሚሳ ገልጸዋል። አንደኛ፣ ወደ ቀያቸው ለሚመለሱ ወይንም ለዳግም ሰፋሪዎች የማገገሚያና የጤና ትምህርትና የመሳሰሉ መሠረታዊ አገልግሎቶችን ማስፋፋትና ማጠናከር፣ ሁለተኛ የተፈናቀሉ ሰዎችን ስልጠና መስጠትና ችሎታቸውን በማዳበር ለስራ ዝግጁ ማድረግ፣ ሶስተኛ የአስተዳደር መዋቅሮችን ማጠናከርና የበጀት አሰራርና የገንዘብ አወጣት ዘዴዎችን ማሻሻል ናቸው ብለዋል። የናይጄሪያ የበጀትና የዕቅድ ሚኒስተር ሚስተር ዶማ በበኩላቸው ባደረጉት ንግግር ናይጄሪያ ዜጎቿን ለመርዳት የምትችለውን እያደረገች ቢሆንም ችግሩን ሙሉ በሙሉ ለመቋቋም ግን ተጨማሪ የገንዘብ ድጋፍ አስፈልጓል ብለዋል። ምንም እንኳ ችግሩን ለመቋቋም ከፍተኛ ገንዘብ የመደብን ቢሆንም አሁንም ግን ከፍተኛ የገንዘብ እጥረት አለ። ለዚህ ነው የለጋሽ ሀገሮችን እርዳታ የምናደንቀውና የምናመሰግነውም፣ በማለት የአውሮፓ ህብረት ይህን ድጋፍና ትብብር ሲያደርግ በእነሱ በኩልም ኃላፊነታቸውን የሚወጡ መሆናቸውን አረጋግጠዋል። እርዳታዎች በተገቢው መንገድ ወጪ አይደረጉም፣ እንደውም አንዳንዴ እርዳታ ተቀባይ መንግስታት ገንዘቡ ወደ ራሳቸው የፖለቲካ ወይንም ወታደራዊ ወጭ ያዞሩታል የሚል ትችት ብዙ ጊዜ ይሰማል። የዚህ አይነቱን ትችት በሚመለከት ኮሚሽነር የሚሚሳ በሰጡት ማብራሪያ ሰላምና ልማት ተደጋጋፊ መሆናቸውን ገልጸው አንዱ ያላንዱ ሙሉ ሊሆን እንደማይችልና የአውሮፓ ህብረትም የሁለቱን ግንኙነት በመረዳት የልማት እርዳታዎቹ አጠቃላይና ሁሉ አቀፍ እንዲሆኑ እንደተደረገ አስረድተዋል። ድህነት የሰላም መደፍረስ ምክንያት እንደሚሆን ሁሉ የሰላም መጥፋትና ጦርነት ደግሞ ድህነትን ሊቀፈቅፍና ሊያስፋፋ እንደሚችል በመገንዘብ በሁለቱም ላይ በመስራት ዘላቂ ልማትን ማረጋገጥ እንደሚገባ አዲሱ የልማት መመሪያ ያስረዳል። ይህ ማለት ህብረቱ ለወታደራዊዎች እርዳታ ያደርጋል ማለት እንዳልሆነና የህብረቱ ማቋቋሚያ ሰነድ ራሱ ይህን ማድረግ እንደሚከለክልም ኮሚሽነሩ አስታውቀዋል። የአውሮፓ ኮሚሽን ለአጋሮቹ የሚለግሳቸው የልማት እርዳታዎች በተገቢው መንገድ መውጣታቸውን የሚቆጣጠርባቸው በርካታ ዘዴዎች ያሉት መሆኑን ሲያብራሩም ብዙ ዘዴዎች አሉን፣ መስፈርቶች እናወጣለን፣ ወኪሎቻችን በቦታው በመገኘት እርዳታው ለታለመው ግብ መዋሉን ያረጋግጣሉ በማለት የህብረቱ የሰብአዊ መሆን የልማት እርዳታዎች ወዳልተፈለጉና ትክክል ወዳልሆኑ ወጪዎች የሚሄዱበት እድል ጠባብ መሆኑን አረጋግጠዋል። በበርካታ የአፍሪካ ሀገሮች በሙስናና ብልሹ አስተዳደር ምክንያት በየአመቱ በሚሊዮን የሚቆጠር የልማት እርዳታ ገንዘብ እንደሚባክንና ለችግረኞች የተላከ ሰብአዊ እርዳታ ጭምር የሚዘረፍ መሆኑን የተለያዩ ዘገባዎች ሲያጋልጡ መቆየታቸው የሚታወቅ ነው። የጋዜጦች አምድ የጀርመንና የዓለም ጋዜጣዎች በዚህ ሳምንት ያተኮሩበት አርዕስቶች ብዙ ናቸው። በርካታ ጉዳዮችን አፍሪካን አስመልክተው እነሱ አንስተዋል። የጀርመን መንግሥት ለአፍሪካ እድገትና ልማት ያወጣውን ፕላን ተመልክተውም እሱን ከሁሉም አስቀድመው ዘግበዋል። ሌሎቹ ደግሞ አጥራጥረን ግንብ ገንብተን የአፍሪካን ስደተኞች እዚህ እንዳይደርሱ እናደርጋለን ብለው እነሱ የወሰዱትን እርምጃ መጠጋ ብሎ ተመልክተው በሱም ላይ ወቀሳቸውን ለቀዋል። ለስደት ምክንያት የሆኑትን የአፍሪካን መሪዎች በሦስተኛ ደረጃ ሙልጫ አድርገው የጀርመንና የዓለም አቀፉ ፕሬስ አንድ ላይ ሆነው ተችተዋቸዋል። የዛሬውን የጋዜጦች አምድ የምንጀምረው ግን በአንድ ጋና ውስጥ በተፈጸመው አሳዛኝ ድርጊት ነው። ሌባውን ያዙት በሚለው አርስቱ ስር የስዊስ ዕለታዊ ጋዜጣ ኖይስሪሸሳይቱንግ አለጥፋትና አለፍርድ በአንድ የጋና ትልቅ ከተማ የጠዋት የሩጫ ልምምዱን ሲያካሂድ ከአርባ በላይ በሚሆኑ ጎሮምሶች ተቀጥቅጦ ስለ ተገደለው ወጣት የሚከተለውን ታሪክ ለአንባቢዎቹ እንዲያውቁት ጽፈዋል። ማክስዌል መሃማ አንድ የጋና የጦር ሰራዊት አባል ያለፈው ሐሙስ፣ እንደ ተለመደው የስፖርት ልምምዱን የወታደር ልብሱን ሳይለብስ ሽጉጡን ግን ታጥቆ በአንድ መናፈሻ ቦታ ይመኮንን ልምምዱን ያካሄዳል። መንደሩንና ሰፈሩንም ስለማወቅ ለአካባቢውም አዲስ ስለሆነ ቆም ብሎ ተያይዘው የሚሄዱትን ጥቂትን ልጃገረዶች፣ ጋዜጣው እንዳለው፣ መንገዱ ወዴት እንደሚያመራ እነሱን ይጠይቃቸዋል። የታጠቀውን ሽጉጡን ያዩ ወጣት ልጃገረዶች እሱ ዞር ሲል ለሚያውቋቸው የመንደር ልጆች ሁሉ በስልክ አንድ የታጠቀ ዘራፊ ሌባ በአጠገባቸው እንዳለፈ ደውለው ሰውን ይቀሰቅሳሉ። በአንዴ እንደ ሰደድ እሳት ጋዜጠኛውን እንዳለው ወሬው ስፋፋና ከአርባ በላይ የሚሆኑ ሰዎች ከተለያዩ አቅጣጫ ተነስተው ወጣቱን ወታደር እነሱ ደርሰውበት ይከቡታል። ተደናግጦ የጦር ሰራዊቱ ባልደረባ ነኝ የሚለውን ቃሉን ሳይሰሙት ጭንቅላቱን በድንጋይ ቀጥቅጠው ገድለውት እሳት ለኩሰውበት አመድ አልበሰውት ወደ መጡበት ጎረምሶቹ ተመልሰዋል። በሻምበል ማዕረግ በጦር ክብር ፕሬዚዳንቱ ሚስትር አኩፎ አዶዶ ትዕዛዝ አስተላልፈው ይወጣት እንዲቀበርም አድርገዋል። ወላጅናቱ ግን የሟቹ ገዳዮቹን ላነጋግር ሲሉ የጋናው ፕሬዚዳንት አርባ አራቱን በግድያ ወንጀል የተጠረጠሩትን ወሬውን ካናፈሱት ልጃገረዶች ጋር ፍርድ ቤት አቅርቤ አስቀጣቸዋለሁ ብለው አሁን እንደተነሱ ነው። ይህ ሱሪ ሸሳይቱን ታሪኩን እንደዚህ አድርጎት ለአንባቢዎቹ ዘግቧል። ፖሊስና የጦር ሠራዊቱ አባሎች በአፍሪካ በሕዝቡ ዘንድ እነሱ እንደማይወደዱም ይኸው ጋዜጣ ውረድ ብሎ ናይጄሪያን ጠቅሶ የሚከተለውን ታሪክም እላው ላይ አክሎበታል። እዛ ናይጄሪያ የደረሰበትን ችግሩንና በደሉን ለፖሊስ ለማስረዳት ጣቢያው ድረስ የሄደው አንዱ ዜጋ እርዳታ እንደ ማግኘት እስር ቤት ነፃውን ሰው ኖይ ሱሪሸ ሳይቱንግ እንደጻፈው ፖሊሶቹ ጉቦ ካልሰጠህን ብለው እንደወረወሩት ጋዜጠኛው ዘግበዋል። ወታደሮች በአፍሪካ የሕዝቡ ሳይሆን የአንድ ፓርቲ ታዛዥ እንደሆኑም አያይዘው ይህው ጋዜጣ ጠቅሰዋል። በወራሪ ጠላት ላይ ሳይሆን በገዛ ዜጎቻቸው ላይ ጠመንጃቸውን እንደሚደግኑም አያይዘው አንስተዋል። የፈረንሳው ሌሞንድና ሌላው የአሜሪካው ዋሽንግተን ፖስት ደግሞ ኬንያ ውስጥ መጪውን ምርጫ አስታኮ ስለ ተነሳው የእርስ በርስ ጦርነት እነሱ መጻፉን መርጠዋል። ብዙዎቹ የጀርመንና የዓለም አቀፍ ጋዜጣዎች በዚህ ዓመት ብቻ አራት መቶ ሺህ ስደተኞች በሚቀጥሉት 15 ዓመታት ጊዜ ውስጥ ደግሞ ቁጥራቸው ከፍ ብሎ 440 ሚሊዮን ወጣቶች ለሥራ ፍለጋና ጭንቀትና ክትትል የሌለበት ሰላማዊ ኑሮ ለመኖር አውሮፓ እነሱ ተሰብስበው ይገባሉ ይደርሳሉ ተብሎ እዚህ ስለሚፈራው የአፍሪካ ስደተኞች ጉዳይ ጥሩ አድርገው ጠቅላላ ሁኔታውን ለአንባቢዎቻቸው እዚያ አቅርበዋል። የማርሻል ፕላን ወይም የሜርክል ፕላን ተብሎ የተሰየመውን ፕሮግራም ከፊሎቹ እዚህ ደግፈው ሲጽፉ፣ ሌሎቹ ተችተው በጉዳዩ ላይ የራሳቸውን አስተያየታቸውን አቅርበዋል። ግንብ ገንብተን አጥራጥረን ከስደተኞቹ ጎርፍ ራሳችንን እንከላከላለን የሚሉትንም አራቱን የምሥራቅ አውሮፓ መንግሥታት የፖላንዱ ጋዜጣ ሪዢ ፖስፖሊታ ከዚህ የሚከተለውን አረፍተ ነገሩን አምዱ ላይ ለአንባቢዎቹ እሱ አስፍረዋል። ጋዜጣው ፖላንድና ሃንጋሪ የማያለያዩ ወንድማማች አገሮች ናቸው ይላል። ወዳጅነታቸው በመጠጥና ጦርነት በመካከላቸው በማካሄድ ብቻ የተወሰነ ሳይሆን በአውሮፓ ምድር ላይ እንደገና አህጉሪቱን የሚከፋፍል ግንብ እንገንባ በሚለው ሐሳባቸው ላይ የሚስማሙ መንግሥታት ናቸው ይላል። አዲሱ የሚዘረጋው ግንብ ፖላንድና፣ ቼክን፣ ስሎቫኪያንና ሃንጋሪን ከሌላ አውሮፓ ለይቶ የሚገነጥል ነው። ከሰላሳ ዓመት በፊት ከምዕራቡ ዓለም ጋር አብረን እንሂድ ብለው ተነስተው ነበር። አሁን ግን ስደተኞችን ሰበብ አድርገው ለመገንጠል መሞከራቸው የሚያስገርም ነው፣ ጋዜጣው ይላል። በስደተኞች ጉዳይ ላይ ከአውሮፓ ማኅበረሰብ ጋር ተነጋግረው አንዳች መፍትሔ ላይ እነሱ መድረስ በቻሉ ነበር ብሎ የፖላንዱ ጋዜጣ የዋርሶን መንግሥት ሰሞኑን ተችተዋል። የፈረንሳዩ ዕለታዊ ጋዜጣ ለፊጋሮ ደግሞ በተራው የመጣው ይምጣ ብሎ ሳይፈራ አውሮፓ ለመግባት ለሚነሳ ለአንድ ስደተኛ ሁሉም መንገድ ለሱ በአሁኑ ጊዜ ክፍት ነው ይላል። አንዱ በር ሲዘጋበት ሌላ መሽሎኪያ ቀዳዳ ለስደተኞቹ አይጠፋም። አውሮፓ ግን ድንበሯን ከፍታ ማንም እንዲገባ መፍቀድ የለባትም የሚለውን ለየት ያለ አስተያየቱን ጋዜጣው ለፊጋሮ ቅጠሉ ላይም አስፍረዋል። የኦስትሪያው ደ ስታንዳርድ ደግሞ ቁም ነገሩ ያለው ለስደት ምክንያት የሆኑትን አብይ ጉዳዮች ፈልጎ ለእነሱ መፍትሔ መስጠት ነው፣ አማራጭ የሌለው አቋም ነው ብሎ ሁሉንም ወገን እንዲያስቡበት መልሶ አስታውሰዋል። ቀጥሎም እውነቱን አፍርጠን እንናገር ይላል ጋዜጣው ደ ሽታንዳርድ እዚያ በየጊዜው በአፍሪካ የሚቀጣጠለው የእርስ በርስ ጦርነት የስደት ምክንያት ነው ድህነት የሚላስ የሚቀመስ ማጣትና ረሃብ ሌላው ነው ሥራ አጥነት ከዛም በላይ የፖለቲካ ክትትልና የጥቂቶቹ ብቻ መክበር ሌሎች ተጨማሪ የስደት ምክንያቶች ናቸው እነዚህ ምክንያቶች ደግሞ ከድሮ ጀምሮ የሚታወቁ አዲስ ያልሆኑ የአህጉሪቱ ቋሚ ችግሮች ናቸው። ግን በሥልጣንና በአመራር ላይ የተቀመጡ ሰዎች ይህን ጉዳይ ጨርሶ በደንብ ያልገባቸው ይመስላል። ግንብ በመገንባት ኬላ በማጠር ወይም የአቀባባይ ነጋዴዎችን ጀልባ በመደምሰስ ችግሩን በቀላሉ የሚወጡት ይመስላቸዋል። ይህ ሁሉ እርምጃ ለመሰደድ ቆርጦ የተነሳውን ሰው ከውሳኔው አግደውም። የምርጫ ወራቶች ሲቀርቡም ደግሞ ለይስሙላ መፍትሄ አለን ብሎ ብቅ ማለት ይቁም። ይልቅስ በደንብ ታስቦበት የአፍሪካ መሪዎች እኔ ብቻ አውቃለሁ ከሚለው ካምባገነን ድርጊታቸው እንዲታረሙ፣ ሕዝባቸውንም እንደ ጠላት ሳይሆን መብታቸውን አውቀው በፖለቲካው ዓለም እንዲሳተፉ እኛ ስናስገድዳቸው ብቻ ነው ችግሩ የሚፈታው ብሎ ደስታንዳርድ በዚህ ግሩም ሐሳቡ ከአንባቢዎቹ ሰሞኑን ተሰናብተዋል። እዚያው ላይ ቀበል አድርጎ በጀርመን አገር በማግድቡርግ ከተማ የሚታተመው ጋዜጣ የሚከተለውን አረፍተ ነገር ቅጠሉ ላይ ለአንባቢዎቹ አስፍረዋል። ለዘመናት ገንዘባችንን ለአህጉሪቱ ለአፍሪካ እድገትና ልማት እዛ በየጊዜው ስናፈስ፣ የሕግ በላይነት እዛ እንዲኖር፣ በነጻነት የአብሮ መኖር መንፈስ እንዲደራጅ፣ መልካም አስተዳደርን በአፍሪካ እንዲያብብ እኛ አንዳች አይነት ጥረት አላሳየንም አላደረግንም፣ ብሎ ጋዜጣው የጀርመን መንግሥትን አካሄድ በአምዱ ላይ አንስቶ ተችቷል። ሌሎቹም ተመሳሳይ አስተያየት አብረው በዚህ ሳምንት ሰንዝረዋል። ይልማ ኃይለ ሚካኤል ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ